በኢትዮጵያ አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር ከአስር ነጥብ ሁለት ሚሊዮን ወደ አምስት ነጥብ ስድስት ሚሊዮን መውረዱን የኢትዮጵያ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ባወጣው ጥናት ይፋ አድርጓል። በአገሪቱ በቆላማና አርብቶ አደር አካባቢ የዝናብ እጥረት በሰዎችና በእንስሳት ላይ ጉዳት እንዳደረሰ የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ለዶቼ ቬሌ ተናግረዋል። ኃላፊው ለተረጂዎች ምን አይነት ድጋፎች እንደሚሰጡም ገልጸዋል። በትናንትና ሁለት ነው አምስት ነጥብ ስድስት ሚሊዮን የሚሆነው ህዝብ ጉዳት እንዳለበት በመኸር አሰስመንት የተረጋገጠው እዚያ ውጭ ግን ባለው ቀጣይ ስራዎች ይኖራሉ። ማለት ይሄ አምስት ነጥብ ስድስት ሚሊዮን ህዝብ ለጉዳት ሲጋለጥ በውሃ፣ በትምህርት፣ በጤና፣ በእርሻና ተፈጥሮ፣ በእንስሳት ሀብት፣ በተለያዩ ሴክተር መስሪያ ቤቶች ተከፋፍሎ የሚወጣውን ሰነድ መሰረት በማድረግ መንግስትም ህብረተሰቡም አጋር ድርጅቶችም የተሳተፉበት የድጋፍ ሁኔታ ይኖራል ተብሎ ይታሰባል። እነዚህን 5.6 ሚሊዮን ዜጎች ለመርዳት ለምግብና ምግብ ነክ ላልሆኑ ወጪዎች 921.9 ሚሊዮን ዶላር እንደሚያስፈልግ የሚናገሩት አቶ ደበበ ይህ ከኢትዮጵያ መንግስትና ከአጋር ድርጅቶች እንደሚገኝ ያስረዳሉ። በአገሪቱ ተከስቶ የነበረውን የድርቅም ሆነ የጎርፍ አደጋን የመከላከል ስራ ሲያከናውኑ ከቆዩት አንዱ የተባበሩት መንግስታት ድርጅት የሰብአዊ እርዳታዎች ማስተባበሪያ ቢሮ በምህጻሩ ኦቻ ነው። የኦቻ ምክትል ቃል አቀባይ የንስ ሌርከ ለተፈጠረው አደጋ የመንግስት ምላሽ በጣም የዘገየ እንደነበር ተናግረዋል። ግን በዓለም አቀፍ የእርዳታ ድርጅቶች ተሳትፎ አደጋውን ማቅለል ተችሏል ይላሉ። አደጋውን ለመቋቋም ስለሚያስፈልገው የገንዘብ እርዳታ ስናገሩም በእኛ እርዳታና በመንግስት መሪነት ለአደጋው ምላሽ ለመስጠት እቅዶች አሉ። ለምሳሌ ባለፈው አመት፣ አንድ ነጥብ ስድስት ቢሊዮን የአሜሪካን ዶላር እንደሚያስፈልግ በእቅዱ ተይዞ ነበር። በዚህ አመት ደግሞ ከባለፈው አመት በጣም ያነሰ ስም ዘጠና አምስት ሚሊዮን የአሜሪካን ዶላር እንደሚያስፈልግ በእቅዱ ተይዟል። ባለፈው አመት ከታቀደው ውስጥ ከአንድ ቢሊዮን ዶላር በላይ ተሰብስቦ ለኢትዮጵያ መንግስት ተልኳል። የኢትዮጵያ መንግስት ጥናት ካካሄደ በኋላ የተረጂዎች ቁጥር ከ10.2 ሚሊዮን ወደ 5.6 ሚሊዮን ወርደዋል ማለቱን እንዴት ይመለከቱታል ብዬ አቶ ዬንስ ጠይቅያቸው ነበር። በቁጥሩ ላይ ከመንግስት ጋር እንስማማለን። እኛም በጎርጎሮሳዊ አቆጣጠር በ2017 በአደጋው ለተጎዱት 5.6 ሚሊዮን ሰዎች የምግብና ምግብ ነክ ያልሆኑ እርዳታዎች ለመስጠት አቅደናል። ቁጥራቸው ከፍ ላለው ደግሞ ንጹሕ የመጠጥ ውሃ ማቅረብና በድርቁ ጊዜ እንስሳቶቻቸውን ላጡት መልሰው ለማቋቋም እርዳታዎች እየተሰጡ ነው። በቆላማና በአርብቶ አደር አካባቢ በተለይም በደቡብ ክልል 148ሺ እስር መኖ፣ ለሶማሌ ክልል 30ሺ እስር መኖ እና ለኦሮሚያ ክልል 50ሺ እስር መኖ ኮሚሽኑ እየላከ መሆኑን አቶ ደበበ ይናገራሉ።